ስውር ቡድኖች የመንግሥትን መዋቅር እየተጠቀሙ ኢትዮጵያ ውስጥ የተረጋጋ ሰላምና የሕግ የበላይነት እንዳይሰፍን እየጣሩ ናቸው ይላሉ እዚያ ምሁራን። በትናንቱ የኢትዮጵያ የሕዝብ ተወካዮች ምክር ቤት ልዩ ስብሰባ ላይ ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ መስፍን አድራጌ ከደሴ ተከታዩን አጠናቅሯል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምር የሆኑት ሰብስብ ሀዲስ የትናንትናው የሕዝብ ተወካዮች ልዩ ስብሰባ የአገሪቱን ተጨባጭ ወቅታዊ ሁኔታ ያመላከተ እንደሆነ ይናገራሉ። በተለይ ጠቅላይ ሚኒስትሩ ባነሱትና የአገሪቱን ደህንነት ስጋት ላይ በጣለው የኢመደበኛ ቡድኖች መሳሳብና እንቅስቃሴ በዝምድናና በጥቅም ላይ በተመሰረቱ ጥልፍልፍ ትስስሮች ዙሪያ ተከታዩን አስተያየት ሰጥተዋል። በዝምድናና በአካባቢ ወይ አለፍ ሲልም ቤተሰብ ወይ ደግሞ በብሔርም ወይ በሃይማኖት መተሳሰሩ ባሳለፍ ነው ስርዓት ውስጥ በመንግስት ደረጃ መንግስት ያለማመደው አንዱ ነገር ነው ትናንትናም በቡድን በአካባቢ በጎጥ በብሔር ወዘተረፈ ሲሳሳቡና ሲቧደኑ ነበረ ያ መሳሳብና መቧደን አሁንም ቀጥሏል እሳቸው ከእሳቸው መምጣት በፊት ስለነበረው ችግር ነው በአብዛኛው ትኩረት የሰጡት ያ ችግር ስለቀጠለ ነው አሁን እሳቸው የሚመሩትን መንግስት እየተቸገረ ያለው ብዬ አምናለሁ በግል እነዚህ ለሀገር ጉዳት ለህዝቦች ደህንነት ስጋት የሆኑ አደረጃጀቶች በዋናነት የመንግስት መዋቅሩን መጠቀሚያ እያደረጉት መሆኑን መንግስት በቅጡ ሊገነዘብ ይገባዋል አልባይ ናቸው። በተለይ ያለፉት አፋኝ እና ጨቋኝ ህጎች አንዱ እኮ የዚህ የጥልፍልፍ ግንኙነትና ተጽዕኖ ውጤት እኮ ነው። ግን በደንብ መረዳት የሚያስፈልገው ይሄ ሴት ካፕቸር እርሳቸው ያሉት ሁላቸው፣ የምንስማማበት አሁን ያለው ኢንፎርማል አደረጃጀት ያለውም ስሩም በመንግስት መዋቅር መሆኑ በደንብ ታወቅ ያስፈልጋል። የበቀለውም ያደገውም መንግስት መዋቅር ውስጥ ነው። ተጽዕኖ የሚፈጥረውም አሁን ያለውን ዶክተር አብይን መንግስት እየተገዳደረ ያለው እዛው መንግስት ውስጥ በቅሎ ነው። የመንግስትን መዋቅር የመንግስት በጀት የመንግስትን ፀጥታ የመንግስትን ኔትወርክ ተጠቅሞ ያለ አደረጃጀት ነው። በውጭ ያሉት እነዚህ አሁን የመደበኛ አደረጃጀቶች የምትላቸው ለተወሰነ ጊዜ ያን የመንግስት ኔትወርካቸውን ብትቆርጥባቸው እንደ ጋንሰር ቡቃያ በደቂቃ ውስጥ ይጠወልጋሉ። እስካሁን ሊጠወልጉም ያልቻሉት ሊዳክሙም ያልቻሉት በቀጥታ በመንግስት እግር ላይ ስለበቀሉ ጭምር ያንን የመንግስት ሽፋናቸውን ብታነሳው በአንድ ቀን ይጠወልጋሉ። አደረጃጀቶች ለምሳሌ መውሰድ እንችላለን። ኦሮሚያ ውስጥ ቄሮ፣ ኦነግም ምንም ምንም ስናነሳ የትግል ተቋማት ነበር ብለን የምናስ የበቀሉትና ሰስቴን ያደረጉት በመንግስት መዋቅር ውስጥ ስለሆነ ኦሮሚያ ውስጥ የሚፈጠረውን ችግር ህዝቡ እየተናገረ ማህበረሰቡ እያመነ የክልሉ መንግስት እንኳን ማወቅና ይህንን ማመን አልፈለግም ለምን ክልሉ መንግስት ውስጥ ነው የበቀለው አማራ ክልልም ውስጥ በተመሳሳይ መንገድ እንደነዚህ አይነት አደረጃጀቶች የመንግስት መዋቅሩ ውስጥ ስለበቀሉ እመራለሁ የሚለው የክልሉ መንግስት አደረጃጀት ይህንን ቢያውቀው እንኳን እርምጃ መውሰድ አይችልም ለምን ራሱ እግር ላይ ነው የበቀሉት እርምጃ ከወሰደ የራሱን እግር ቆርጦ እንደሚጥል ያውቀዋል አሁን ግን ምንድነው እየተባለ ያለው ሌላ አካል ነው። ከመንግስት ውጭ ያለ ወይ ኢንፎርማል አክተር ወይ አደረጃጀት ነው እየተባለ አሉ በጣም በርካታ። ግን መሰረታዊ ችግሩ ያለው መንግስት ውስጥ ነው። ኢንፎርመል አደረጃጀት ብትለው ጎጥ ብትለው፣ አማራ ክልልን ለምሳሌ አሁን እየፈተነው ያለው ይሄ ነው። ምንድን ነው ይሄ? መንግስት ውስጥ ያለ አካል በሙስና በበርካታ ምክንያቶች የተጨማለቁ ስለሆኑ ራሳቸውን ለማትረፍ ያላቸው አማራጭ ስቴት ካፕቸሩን ሰፖርት ማድረግ ነው። እንደ መንግስት ያንን ማድረግ እስካላቆሙ ድረስ ያንን የሚያደርገውን ኔትወርክ ለይተው በመበጠስ ትክክለኛ መንግስት መመስረትና ማጠናከር እስካልቻሉ ድረስ አሁንም የሚያስፈራን ጠቅላይ ሚኒስትራችንም ትናንትና በስጋት የገለጹት ንግግራቸውም ይቀጥላል። ምናልባትም ከዚህ ባሰ ችግር ውስጥ ሊዳርግን ይችላል ብዬ አምናለሁ። መሐመድ ሀሰን እባላለሁ። በደሴ ከተማ የአይጠየፍ አስመጭና ላኪ አክሲዮን ማህበር አስኪያጅ ነኝ። ከዚህ በፊት በመንግስት ኃላፊነት ቆይቻለሁ። ክቡር ጠቅላይ ሚኒስትር ወደ ስልጣን እንዲመጡ የነበረው ግለት የነበረው ስሜት ላይ አካባቢ ላይ በሚኒስትር ደረጃ የመሳሰለው አካባቢ ላይ ለውጥ አካሄደዋል። እስከታች ያለው መዋቅር ግን በስመ ተደምረናል ሂሳብ ኮፍያውን ቀይሮ ገባ እንጂ የበለጠ ለማጭበርበር እድል ነው የተፈጠረለት። አሁን ታች ወረደ ብታይ አገልግሎት አሰጣት በሚጠበቀው መንገድ አይደለም። ሙስናን ለመታገል ይዘውት የነበረው ቁርጠኝነት ታች ሳይደርስ ተጨናግፏል። አይደለም ለውጡ ታች ሊደርስ ይቅርና በዙሪያቸው ያሉ አመራሮች እንዲሆኑ ታማኝ ሆኖ እያገዟቸው የማይመስል ነገር ትታዘበዋለን። ችግሮችን በጥቂቱ የፈቱ የመምጣት ባህልን አለምን ለማመዱ ግዙፍ ስጋት ጋር መንግስት እንዲፋጠጥ ምክንያት ሆኖታል ተብሏለም። እኔ በኢትዮጵያ ታሪክ እንደ ዶክተር አብይ የህዝብ ድጋፍ ያገኙ መሪ አሉ ብዬ በታሪክ አላምነው። ግን ይህን የህዝብ ድጋፍ ተቋም ለማጠናከሪያ የአሰራር ስርዓት ለመገንቢያ ፖሊሲ ለመከለሻ ለማርቀቂያ መጠቀም አልቻሉ። ያልቻሉት ለምንድን ነው? በሰዓቱ በየጊዜው መሰራት የነበረባቸው ስራዎች ባለመሰራታቸው፣ እሳቸው ሲሉ የነበረው በፍቅር መታለፍና በይቅርታ መታለፍ ይቻላል ነበር እያሉ ነው ያሉት። ግን በይቅርታና በፍቅር መታለፍ ካልቻለ የህግ የበላይነት ደግሞ መስፈን አለበት። ጉልበተኛውም ደካማውም እዚህ ሀገር እኩል የህግ የበላይነት ጥበቃና አገልግሎት ማግኘት ነበረበት። ያንን ሳናደርግ ቆየን። አሁን እነዛ ሁሉ ነገር ተደማምረው የህግ የበላይነት ማስከበር ትልቁ ፈተና፣ የአገራችን ፈተና ሆነ። በየክልሉ መንግስት ነኝ የሚል አካል መፈጠሩ አሁን ላለንበት፣ እሳቸውም ለተናገሩት የጸጥታ ችግር እንደዳረጋቸው ነው የማምነው። ስለታገቶት ሁለት ዶሎ ዩኒቨርሲቲ ተማሪዎች ጉዳይ ግን አሁንም በመንግስት በኩል የተሰጠው ማብራሪያ ግልጽነት ይጎድለዋል ያሉ አልጠፉም። በጣም ሲሪስ ነው። ለማንም እናት ለማንም ወላጅ የሚያምኑ ነገር ነው። ኃላፊነት እንዳለው ሰው አንዱ ብሄር በሌላው ላይ የሚያነሳሳ ነገር አለመናገራቸው ጥሩ ነው። ግን የሚያውቁትን ያህል ሳይሆን የተናገሩት ቀንሰው። ፕላስ ኢትዮጵያ ባላት አቅም እስካሁንም በነበረው ኤክስፔሪንስ አይደለም ኦሮሚያ ክልል ውስጥ ኢንተርፖል ጋር እየተባበሩ ከውጭ ሀገር ድረስ ወንጀለኛ ይመጣ የነበረበት ሀገር ነው። የኢትዮጵያ መረጃና ደህንነት ተቋም ወንጀለኛን ፈልፍሎ በማውጣት እስካሁን ተወዳዳ የት እንዳሉ ማናውቅም፣ ቤተሰብ አልደረሱም፣ ትምህርት ቦታቸውም የሉም የሚል ተናግረዋል። እንደ አንድ መሪ ምናልባት ችግሩ በዚህ መንገድ ማኔጅ ይደረጋል ብለው አምነው ሊሆን ይችላል ስለማስብ እሱን እቀበላሉ። በልጆቹ በኩል ስለ ስነ መንግስት እንደሚያስተምር አስተማሪም ሳስበው ግን ሴቶች ስለሆኑ አይደለም፣ የአንድ ብሔር ስለሆኑ አይደለም። እንደ ማንኛውም ግለሰብ ግን የኔን ደህንነት ማረጋገጥ የሚችል መንግስት ያስፈልጋል። እሳቸው የመንግስትን አቋም አቅጣጫና ችግሩ ሊፈቱበት ያሰቡትን እቅድ ነበር ይናገራሉ እየጠበኩት ያን ግን አላደርም እቅዳቸው ምንድን ነው እንድናግዛቸው በአንድ ጉዳይ ላይ የሚንጸባረቁ ሁለት ተቃራኒ ፍላጎቶች የጠቅላይ ሚኒስትር አብይ መንግስት የህግ ማስከበር ስራውን እንዳያከናውን ማነቆ ፈጥሮበታል የሚሉም አሉ ሁለት ፍላጎት አለ የሚቃረኑ ራስ በራሳቸው አንዳንድ ጊዜ ከራሱ ከመንግስት መዋቅር ጭምር እርምጃ መወሰድ ያለበት የሚል አለ እንኳን ከባድ እርምጃ እና በጣም ጥቃቅን ማስተካከያችን ከሚወሰዱበት ሰዓት ደግሞ በተቃራኒው የሚሰለፍ ሰው አለ ሁለቱም አሁን ያለውን መንግስት አቅም የለውም ህዝቡን ወደፊት ሊመራው አይችልም የሚል ቁመና በህዝብ ውስጥ ሊፈጠር እንዲችል የማድረግና በዚህ አጋጣሚ ነው። የራስን ስልጣን በአቋራጭ ለማግኘት የሚጠቀሙበት ዘዴ መፍትሄው፣ አንደኛ መንግስት የመንግስትነትን ሚና ሊወጣ ይገባል። ማሰር ማለት አይደለም፣ መደብደብ እና ምናምን እንደተለመደው በኢትዮጵያ ዴፍኔሽን ማለቴ አይደለም። እያልኩ ያለሁት የህግ የበላይነት ይከበር ማለቴ በህግ አግባብ ህግ የተላለፈ ህዝብ ላይ ጭፍጨፋ ያደረሰ ማንኛውም አካል በግ መጠየቅ አለበት። ገዳዩንም ተገዳዩንም አንድ አዳራሽ ውስጥ አስቀምጠህ በሰላም እንዲኖር ማድረግ አችልም። ገዳዩ እየፎከረ ሟቹ እያለቀሰ ሊኖር አይችልም። ዶክተር አብይ መንግስት ይህን ማድረግ አልቻለም። እኔ ሁለተኛው አማራጭ መንግስታቸውን መበተን፣ የሽግግር መንግስት ማቋቋም አለባቸው ብዬ ምላለሁ። ምክንያቱም ሀገራችን ከመንግስታችን ስለሚበልጥ ህዝቡ እሳቸውን መታገስ መቻል አለበት። እሳቸውም ደግሞ ህዝቡን መስማት አለባቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።